በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ጉዳዮች ረዳት ሚኒስትር አምባሳደር ሊንዳ ቶማስ ግሪንፊልድ የዩናይትድ ስቴትስና የአፍሪቃ ግንኙነት የኦባማ ፕሬዚደንትነት በሚል ርዕስ የጻፉት መጽሐፍ ባለፈው አርብ ማታ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ በተደረገ ስነ ስርዓት ተመርቋል። መጽሐፉ ከ300 ገጾች በላይ ያሉት ሲሆን የኦባማ አስተዳደር ከሰሃራ በመለስ የአፍሪካ ሀገሮች ባለው ስትራቴጂ ላይ የተመሰረተ ነው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሀዬ በሥነ ስርዓቱ ላይ ተገኝታ ያጠናቀረችው ዘገባ ዝርዝሩን ይዟል። የመጽሐፉን ምረቃ ስነስርዓት ያዘጋጁት የአፍሪካ ሶሳይቲ ና አሚፕ ኒውስ የተባለው ስለ ዩናይትድ ስቴትስ ና አፍሪካ ግንኙነት ጽሑፎች የሚያወጣ ድርጅት ሲሆኑ ስነ ስርዓቱ የተደረገው ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ነው። የኢትዮጵያ አምባሳደር ግርማ ብሩ የምርቃውን ስነ ስርዓት አጠር ባለ ንግግር ከፍተዋል። የኢትዮጵያ ኤምባሲ ሰራተኞች እና እኔ ራሴ ከዛሬው የመጽሐፍ ምረቃ ስነ ስርዓት ጋር በመገናኘታችን ክብር ይሰማናል። ዩናይትድ ስቴትስ በፕሬዚደንት ኦባማ አመራር በኩል ለአፍሪቃ ባደረገችው መልካም ነገር ኢትዮጵያ በጣም ትኮራበታለች፣ እጅግም ደስተኛ ነች። በዚህ በጣም አጭር በሆነው ንግግር በድጋሚ እንኳን ደና መጣችሁ እላለሁ። በምሽቱ ስነ ስርዓት እንድትደሰቱም እመኛለሁ። ሊንዳ ቶማስ ግሪንፊልድ ንግግራቸውን ሲጀምሩ ይህ ለእኔ ልዩ ቀን ነው ብለዋል። ይህ ለእኔ እጅግ ልዩ ቀን ነው። ምክንያቱም የአፍሪካ ጉዳይ ረዳት ሚኒስትር እንደ መሆኔ መጠን አፍሪካን ከሚወዱት ሰዎች መሀል ከመሆን በላይ ሊያስደስተኝ የሚችል ነገር የለምና። አሁን እዚህ የማያችሁ ሰዎች ብዙዎቻችሁ በሌሎች የአፍሪካ ጉዳዮችም የማትለዩ የአፍሪካ ወዳጆች ናችሁ። ሁላችሁንም ስለምንወዳት አህጉር ልዩ ስሜት ያላችሁ ናችሁ። ሊንዳ ቶማስ ግሪንፊልድ ባለፉት ስምንት ዓመታት ውስጥ የነበረውን የአፍሪካና የዩናይትድ ስቴትስ ግንኙነት መለስ ብለን ስንመለከት ብዙ የምንኮራባቸው ነገሮች ተፈጽመዋል ብለዋል። አፍሪቃ ብዙ መነገር ያለባቸው መልካም ነገሮች አሏት። ይሁንና ብዙውን ጊዜ ጥሩን ነገር ችላ ብለን በአሉታዊ ላይ እናተኩራለን ሲሉም አስገንዝበዋል። አፍሪቃን በሚመለከት ስራዬ በየቀኑ ብዙ ተግዳሮቶች የሚገጥሙኝ ቢሆኑም፣ ዛሬ ግን ለየት ያለውን ገጽታ ላቀርብላችሁ እፈልጋለሁ ብለዋል ግሪንፌልድ ባለፉት ስምንት ዓመታት ውስጥ ስለታዩት መልካም ዜናዎችና ስለተገኙት ስኬቶች ልነግራችሁ እፈልጋለሁ። የተገኙት ስኬቶች በጣም ብዙ ከመሆናቸው የተነሳ ለመቁጠር ያዳግታል። ስለ ዋና ዋናዎቹ ስኬቶች በምናገርበት በአሁኑ ወቅት ያልጠቀስኳቸው ብዙ ነገሮች መጽሐፍ ውስጥ የሰፈሩ መሆናቸውን ልነግራችሁ ወዳለሁ። የኦባማ ውርስ ይሆናል ብዬ በማምነው ነገር ሊጀምር ብለዋል ግሪንፊልድ ታላቅ ስኬት ነው ብዬ በማምንበት የኦባማ ውርስ ሲሆናል በምለው ስኬት ልጀምር ሰዎች በዚህ ላይ ከእኔ ጋር አይስማሙም እኔ ግን እንደዛ ነው የማየው እሱም ፕሬዚዳንት ኦባማ ያፈለቁት የወጣት አፍሪካውያን መሪዎች እቅድ ይመስለኛል። እቅዱ ትልቅ ስኬት ነው ያገኘው። እናም ከኦባማ ዋና ዋና ውርሶች አንዱ ይሆናል የሚል እምነት አለኝ። በአጽሮት አጠራሩ ያሊ የተባለው እቅድ ወጣት አፍሪካውያን በከፍተኛ ትምህርትና በሙያ ስልጠና እየካነ ነው። ሊንዳ ቶማስ ግሪንፊልድ አያይዘውም ያሊ ድንበሮችን እየሰረዘ ነው ብለዋል። ያሊ ድንበሮችን እየሰረዘ ነው። ወጣቶችን በመላ የአፍሪካ አህጉር እያገናኘ ነው። ባለፈው ሳምንት ጋና በነበርኩበት ወቅት ከሌሎች በፕሮግራሙ ከታቀፉ ወጣቶች ጋር ለመገናኘት ከዛምቢያ ወደ ጋና በአይሮፕላን ይጓዙ የነበሩ ወጣት መሪዎችን አገኘው። ከማዳጋስካር ከመጡ የያሌ ወጣቶች ጋር እንደተገናኙም ነግረውኛል። ይህ ፕሮግራም ባይኖር ኖሮ እነዚህ ወጣቶች ሊገናኙ አይችሉም ነበር። ተመሳሳይ አመለካከት ፍላጎትና ስሜት እንዳላቸው ሊያውቁ አይችሉም ነበር። ይህ ፕሮግራም ትልቅ ለውጥ አምጥቷል። በሶስት ዓመታት ውስጥ ከ2500 ወጣቶች በላይ ወደ ዩናይትድ ስቴትስ አምጥተናል። አሁን ደግሞ በፕሮግራሙ መሰረት በመጪው በጋ ወር ላይ አንድ ሺህ የሚሆኑ ወጣት መሪዎችን ወደ ዩናይትድ ስቴትስ ለማስመጣት ባለው እቅድ ከ62 ሺህ በላይ የሚሆኑ ማመልከቻዎች ቀርበው እየተመለከቷቸው እንደሆነ ሊንዳ ግሪንፊልድ ጠቁመዋል። ወደዚህ ፕሮግራም ለመግባት ሃርቫርድና የል ዩኒቨርሲቲዎች ከመግባት የከበደ ነው ብለዋል ግሪንፊልድ። እያንዳንዳቸው ለውጥ ለማምጣት የሚፈልጉ ወጣቶች ናቸው። ስልሳ ሁለት ሺዎችን ሁሉ ማስመጣት ብችል ኖሮ አስመጣቸው ነበር። አፍሪቃ በሄድኩ ቁጥር እነዚህን ወጣት መሪዎችን አገኛለሁ። የአገሪቱ ለውጥ አንቀሳቃሽ ሞተር እንደሚሆኑም ይታየኛል ሲሉም አስረድተዋል። የአፍሪቃ ወጣት መሪዎች ፕሮግራም ጉዳይ አንደኛው የኦባማ እቅድ ስኬት አድርገው ያስቀመጡበት ምክንያት ምን እንደሆነ ሊንዳ ግሪንፊልድ ያስረዳሉ። ያሌን አንደኛው ያደረግኩበት ምክንያት ፕሬዝዳንት ኦባማ ካቻምና ኢትዮጵያን በጎበኙበት ወቅት ያሉት ነገር ስላለ ነው። አፍሪካ የተደቀነባት ዋና ስራ እድል መፍጠር ነው፣ ለወደፊቱ ትውልድ እድል መፍጠር። ይህ የፕሬዝዳንት ኦባማ ቃል ነው። ያሊ ታዲያ ይህን እድል የመገንባት ዋና አካል ነውና፣ ሊንዳ ግሪንፊልድ ቀጥለውም አፍሪቃውያኑ ወጣቶች የሚፈልጉት ዲሞክራሲ እንደሆነ ግልጽ በማድረጋቸው ዲሞክራሲ ሊጠናከር የሚችልበት እድልም እየፈጠርን ነው ሲሉ አስገንዝበዋል። አድማጮች አምባሳደር ሊንዳ ቶማስ ግሪንፊልድ የዩናይትድ ስቴትስና የአፍሪቃ ግንኙነትን በሚመለከት ስለ ጻፉት መጽሐፍ የተቀናበረው ዝግጅት አብቅቷል ሳምንት በሌላ ርዕስ እንገናኝ በደህና ቆዩ ነው